የአፍሪካ ህብረት ለኢትዮጵያ ግጭት ሰላማዊ መፍትሄ ለማፈላለግ ከአህጉሪቱ የተለያዩ አካባቢዎች ተጨማሪ ባለሙያዎችን እንደሚያሰልፍ አስታወቀ። የኢትዮጵያ የጸጥታ ቀውስ በሰላማዊ መንገድ እንዲቋጭ የሚያደርገውን ጥረት ህብረቱ አጠናክሮ መቀጠሉን የገለጹት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አዴኦዬ የአፍሪካ ቀንድ ልዩ ልኡኩ ኦሊሴጉን ኦባሳንጆ ወደ አማራና አፋር ክልሎች ሄደው ሁኔታውን እንደሚመለከቱ ገልጸዋል። የአፍሪካ ህብረት በ35ኛው የመሪዎች መደበኛ ጉባኤው እየተበራከቱ የመጡ የመፈንቅለ መንግስት አድራጎቶችን በአንድ ቃል ማውገዛቸውም ታውቋል። ኬኔዲ አባተ ዝርዝሩን ከአዲስ አበባ ከአፍሪካ ህብረት ይዟል፤ ቀጥሎ ይቀርባል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሊ አደወዬ የአህጉሪቱን የሰላምና ጸጥታ ቀውሶች በተመለከተ በሰጡት መግለጫ የኢትዮጵያ ጉዳይ በአሁኑ ወቅት በህብረቱ ከፍተኛ ትኩረት ማግኘቱን ጠቁመዋል። በሰሜን ኢትዮጵያ ግጭት ከተከሰተበት ዕለት ጀምሮ የአፍሪካ ህብረት ሰላማዊ መፍትሄን የማፈላለግ ስራ ሲሰራ መቆየቱን የገለጹት ኮሚሽነሩ ለዚህ ጉዳይ ኃላፊነት የተሰጣቸውን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆን የሚያግዙ ተጨማሪ ባለሙያዎች ወደ ስራ እንደሚገቡም ተናግረዋል። ይህንን ጉዳይ ማጉላት አስፈላጊ ነው ብዬ አምናለሁ። የአፍሪካ ህብረት በኢትዮጵያ ጉዳይ በሙሉ ትኩረት ተጠምደዋል። ለዚህም አስፈላጊ የሆኑ የተለያዩ ሀብቶች፣ ጉልበትና በሽምግልናና ውይይት ክፍል ውስጥ ያሉ ባለሙያዎችን እንዲሁም የፖለቲካ ተንታኞችን ስንጠቀም ቆይተናል። በሚቀጥሉት ጥቂት ቀናትም ደግሞ የአፍሪካ ቀንድ ከፍተኛ ተወካይ ቢሮ ከአፍሪካ አህጉር በሚመለመሉ ባለሙያዎች በመሙላት እንደግፋለን። ይህም በሰሜን ኢትዮጵያ ሰላምን ለማረጋገጥ ሽምግልናና ውይይት ዋነኛ መሰረታዊ ጉዳዮች መሆናቸውን ለማረጋገጥ የሚደረግ ነው። በኢትዮጵያ ሊካሄድ የታቀደውን ብሔራዊ ምክክር ለመደገፍ ጥረቶች መጀመራቸውንም የአፍሪካ ሕብረት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮል ያመልክተዋል። እንጌጅመንት ኢዝ ናው ፎር አስ አዝ ዘ ዲፓርትመንት ቱ ኦልሶ ሞቢላይዝ ፉል ሰፖርት አሁን የምናደርገው ተሳትፎ የኢትዮጵያ መንግስት ብሔራዊ የምክክር ኮሚሽን በማቋቋም ለሚያደርገው ጥረት ሙሉ ድጋፍ ማሰባሰብ ነው። የቀድሞው ፕሬዚዳንት ኦሊሴ ጎኖባሳንጆ ከኮሚሽኑ አባላት ጋር እየተገናኙ መሆኑን ማረጋገጥ እፈልጋለሁ። እርሳቸው በመቀለ በርካታ ጉብኝቶችን አድርገዋል። በዚህም ሳምንት ኮምቦልቻን ጨምሮ በአማራና አፋር ክልሎችም ጉብኝቶችን ያደርጋሉ። የአፍሪካ ህብረት ዋና መቀመጫ በሆነች ኢትዮጵያ ሰላም እንድመለስ ሁላችንም እየጎተጎትናል። ምንም እንኳን የአፍሪካ ህብረትን ጨምሮ የተለያዩ አካላት በኢትዮጵያ የተኩስ አቁም ድርድር እንዲደረግና ግጭቱ በሰላማዊ መንገድ እልባት እንዲያገኝ የሚያደርጉትን ጥረት መቀጠላቸውን ቢገልጹም የፊት ለፊት ድርድር ስለመጀመሩ እስካሁን በይፋ የተባለ ነገር የለም። ይሁንና በሁለቱም አካላት በኩል የድርድር ምልክቶች ስለመኖራቸው ፍንጮች እየታዩ ነው። የህወሓት ከፍተኛ አመራሮች ከሰሞኑ ወደ ድርድር የሚመሩ አበረታች ምልክቶች ስለመኖራቸው በተለያዩ አጋጣሚዎች መግለጻቸው ይታወሳል። ትናንት በነበረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ደግሞ በኢትዮጵያ ሰላምን ለማስፈን የማንፈነቅለው ድንጋይ የለም ያሉ ሲሆን ምንም እንኳን ስለ ድርድር ባያነሱም ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፈቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል። ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል ሲሉም አክለው ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በቅርቡ ለጋዜጠኞች በሰጡት መግለጫ ላይ ከሽብርተኛ ድርጅት ጋር እንነጋገራለን በሚል የተገለጸበት አጋጣሚ የለም ማለታቸው ይታወሳል። የኢትዮጵያን ግጭት ጨምሮ በአፍሪካ የሰላምና ጸጥታ ጸር የሆኑ ሌሎች ጉዳዮችንም ዋነኛ አጀንዳ በማድረግ የአህጉሪቱ መሪዎች በመደበኛ ጉባኤያቸው መወያየታቸውን የገለጹት የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሊያ ደውዬ ከአህጉሪቱ ወቅታዊ ፈተናዎች መካከል የሆኑት የመፈንቅ ለመንግስት እርምጃዎች በሙሉ ድምፅ እንደተወገዙም በዛሬው መግለጫቸው አንስተዋል። ኤቭሪ አፍሪካን ሊደር ኢን አሴምብሊ ሀስ ኮንደምድ ኦን በጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች የህግ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል። በኢዲሞክራሲያዊ ዝንባሌዎች ምክንያት አባሉን የሚያግድ የብይነ መንግስታት አካል የለም። የአፍሪካ ህብረት ግን ይህንን በማድረጉ እውቅና ሊሰጠው ይገባል። እስካሁን በአፍሪካ ህብረት ታሪክ ባልታየ መልኩ በአንድ አመት ጊዜ ውስጥ በመፈንቅለ መንግስት ምክንያት አራት ሀገራት ከአባልነት ታግደዋል። እነዚህም ማሊ፣ ጊኒ፣ ሱዳንና በቅርቡ ደግሞ Burkina Faso, suspended. Mali, Guinea, Sudan, and latest Burkina Faso. በጊኒ ቢሳው መሪም ላይ በቅርቡ የመፈንቅለ መንግስት ሙከራ መደረጉን ያስታወሱት ኮሚሽነሩ ህብረቱ መሰል ተግባራትን በፍጹም እንደማይታገስ አብራርተዋል። እየተስፋፋ የመጣው ሽብርተኝነትና የኮቪድ-19 ወረርሽኝ ሌሎች ዋነኛ የአህጉሪቱ ቀውሶች እንደሆኑም ነው የገለጹት። የህብረቱ መሪዎች በእነዚህና ተያያዥ ጉዳዮች ላይ የሚያደርጉትን ውይይት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልቋጩም። ለአሜሪካ ድምጽ ኬኔዲ አባተ At this of bang.